ኢትዮጵያውያን ውጤቱን በጉጉት የሚጠብቁት የፖለቲካ ድርድር በሰላም ይጠናቀቅ ዘንድ ምኞታቸውን እየገለጹ ይገኛሉ። ደቡብ አፍሪካ በተቀሩት የአፍሪካ ሀገሮች ላይ ተጽዕኖ የማሳደር አቅም አላት። በመሆኑም የሰላም ንግግሩ እዚህ በመደረጉ አንዳች መልካም ውጤት ያስገኝ ይሆናል ብዬ አምናለሁ። ድርድሩ በሚካሄድበት በዛው በደቡብ አፍሪካ የሚኖሩ ኢትዮጵያውያንን አነጋግረናል። በምሽቱ የነሱን አስተያየት ወደ እናንተ የምናደርስ ይሆናል። በሌላ በኩል የምሽቱን አብይ ርዕስ ደግሞ የሚሆነው የቀጥታ የስልክ ውይይታችን ነው። የአስራ ሁለተኛ ክፍል ብሔራዊ መልቀቂያ ፈተና ከሰሞኑ ተወስዷል። ውጤቱ ሲመጣ ግን ወላጆች ልጆቻቸውን ወደ ተለያዩ ክልሎች በመላኩ ላይ ጥርጣሬ አላቸው። ብዙ ወላጆችም ልጆቻቸው ባሉባቸው ክልሎች እንዲማሩላቸው ምኞታቸው እንደሆነ ሲናገሩ ይደመጣሉ። በዚህ ዙሪያ በምሽቱ ከሁለት ወላጆች ጋር አጠር ያለ ውይይት እናደርጋለን። ሰዓት እንዳፈቀደ ሌሎች ዘገባዎችና ጥንቅሮችንም ወደ እናንተ የምናደርስ ይሆናል። ሰላም ጤና ስጥልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምናምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ ቀጣዩን 30 ደቂቃ ኤደን ገረመው የማክሰኞ ምሽት የጥቅምት 22 2015 ዓ ም መሰናዶን እየመራው አብሬያችሁ ዘልቃለሁ። ኤልያስ ማስማረም በምስልና ድምፅ መህንድስና ነው አብሮኛለ። ከመላው የአሜሪካ ድምፅ ዘጋቢዎችና የስቱዲዮ ባለሙያዎች ጋር አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ኢትዮጵያ ውስጥ ከቅርብ ጊዜ ወዲህ በከፍተኛ የትምህርት ተቋማት ውስጥ የሚነሱ የብሔር ግጭቶች ማየላቸውን በተለያዩ ጊዜያቶች የተሰሩ ጥናቶች ያመላክታሉ። ከዚህ በተጨማሪም በአሁኑ ሰዓትም ደግሞ በተለያዩ የሀገሪቱ ክፍሎች ያሉ ግጭቶችና ጦርነቶች ምክንያት በተለያየ ጊዜያት ትምህርት የሚስተጓጎል ሲሆን፣ ወላጆችና ተማሪዎችም በዚህ የተነሳ ለጭንቀት ይዳረጋሉ። በዚህ የተነሳም ወላጆች ከቅርብ ጊዜ ወዲህ ኮትሮ በተለየ መልኩ ተማሪዎችና ልጆቻቸው ባሉበት በተወለዱበት ቀይ አካባቢ እንዲማሩላቸው ይፈልጋሉ። አንዳንድ ወላጆችም ልጆቻቸው ርቀው እንዳይሄዱ ሲሉ ከአቅማቸው ውጪ ወይም ደግሞ ከአቅማቸው በላይ የሆነ ዋጋ እየከፈሉ ልጆቻቸውን በግል ኮሌጅ ያስተምራሉ። ለመሆኑ ይህን ችግር በመጪው ዓመታት እንዴት መፍታት ይቻላል? ምን መደረግስ አለበት ትላላችሁ ስንል ሁለት ወላጆችን ጋብዘናል። እንግዶቼ እራሳቸውን ያስተዋውቃሉ። የመጀመሪያዋ እንግዳዬ እናት ናቸው ከድሬዳዋ ወይዘሮ አበባ ይሰኛሉ። ወይዘሮ አበባ እባኮ እራስዎን ያስተዋውቁልኝ፣ እባኮ ሙሉ ስሞቱንና ማንነቶትን ያስተዋውቁልኝ። አበባ ዘነበ የምኖረው ድሬዳዋ እናት ነው። እሺ ወይዘሮ አበባ ጥሪያችን አክብረው ስለተገኙ እናመሰግናለን። አበባ ዘነበ ይሰኛሉ። ሁለተኛው እንግዲህ ደግሞ አቶ ብርሃኑ ናቸው ከባህር ዳር። አቶ ብርሃኑ እርሶም እንዲሁ እራሶትን ያስተዋውቅልኝ። ብርሃኑ መላክ እባላለሁ የባህር ዳር ነዋሪ ነ እሺ አቶ ብርሃኑ እርሶም ወላጅ አባት ኖት። ልጆች አሉት እሺ አመሰግናለሁ። ሁለታችሁንም አቶ ብርሃኑም ወይዘሮ አባም እጅግ አብዝቼ አመሰግናለሁ። እንግዲህ ወደ ውይይታችን ነው በቀጥታ የምንሻገረው። ኢትዮጵያ ውስጥ እንግዲህ መግቢያችን ላይ እንዳስተዋወቅ ነው በተለያዩ አካባቢዎች እና ቦታዎች በአሁኑ ሰዓት ግጭት አለ። ከዚህ ቀደም እንግዲህ እንደሚታወቀው ተማሪዎች በተለያዩ የሀገሪቱ ክፍሎች ያሉ ወደ ከፍተኛ የትምህርት ተቋማት ተመድበው በመሄድ ከሶስት እስከ ሰባት ዓመታት ድረስ እንደየትምህርቱ አይነት ትምህርታቸውን ሲከታተሉ ቆይተው ከተለያዩ ብሔር ካላቸው ከተወለዱ ተማሪዎች ጋር ጓደኝነትና ወዳጅነት የእድሜ ዘመን ጉርብትና እና ፍቅርን አፍርተው የትዳር አጋሮችንም ጭምር ይዘው ይመለሳሉ። አሁን ላይ ግን ይሄ ነገር እየቀረ ይመስላል። በተለይ ደግሞ ወላጆች ልጆቻቸውን ወደ ተለያዩ የከፍተኛ ትምህርት ተቋማት ወደ ክልሎች ለመላክ ትንሽ ጥርጣሬና ሁለት ሶስቴ እያሰቡ ይገኛሉ። እዛ ላይ ሀሳብ አላቸው። ከዚህ አኳያ እናንተ ልጆቻችሁ የአስራ ሁለት ያክፍል ውጤት ከመጣላቸው በኋላ በኋላ ወደ ተለያዩ ክልሎች ለመላክ ያላችሁ ቁርጠኝነት ምን ይመስላል? ከወይዘሮ አበባ ልጀምር። ወይዘሮ አበባ የእርሱ አስተያየት ምንድን ነው? ልጆ አስራ ሁለተኛ ክፍል ውጤት ሲመጣለት ይልካሉ ወይስ አይልኩ? ባለት ደስ ይለኛል። ኖሮ ሳይሆን ደሃን እንደ ድህና የሚያሳደኳ የልጅ ነው። ጎበዝ ተማሪ፣ የደረጃ ተማሪ ነው። አሁንም ውጤት እንደሚመጣ በተስፋ እንጠብቃለን። ሊሆን

ወደ በኋላ ላይ እንግዲህ የአቶ ብርሃኑንም አስተያየት እንስማና ስጋት ላይ የጣሏችሁ ያሉት ነገሮች ምን እንደሆኑ በአጭሩ ትነግሩኛላችሁ። አቶ ብርሃኑስ የእርሱ አስተያየት ምን ይመስላል? ልጆቹን ወደ ክፍለ ሀገር ያሉ ከፍተኛ የትምህርት ተቋማት የመላክ ሀሳብ አሉት ወይ? እንግዲህ በሁለት ሁለት ነው የምናየው የጸጥታ ችግር አለባቸው ተብለው የሚገመጡ አንዳንድ አካባቢዎች አሉ። ከክልል ውስጥም ሆነው ከክልል ውጭ ትምህርት ቤቶች በተለያዩ ምክንያቶች ጸጥታ ይጓደልባቸዋል የሚባሉ አካባቢዎች ይህንን፣ የሌላው ማርታዊ ይመስለኛል። ልጆቻቸውን በቅርብ ማስተማር ይፈልጋሉ፣ ወይም መላክ አይፈልጉም። ከዛ ውጭ ባሉት ግን በጥቅሉ ከአካባቢ ውጭ ወይም ከተማሩበት ቀያቸው ውጭ አልክም የሚል አመለካከት የለኝም። ምክንያቱም በርካታ ቦታዎችን ለመማር ለማስተማር፣ ልጆቹን ልከው ለማስተማር የሚመቹ ቦታዎች አሉ። እንግዲህ የሚወሰነው በሚሄዱበት በሚመደቡበት ቦታ ይሆናል ማለት ነው። እንደው አቶ ብርሃኑ እርሶ ላይ ልቆይና እንደዚህ የግጭት ያለባቸው ቦታዎች ወይም ደግሞ ግጭት የሌለባቸው ቦታዎች ብለው ያሰቧቸው እርስዎ በጭንቅላቱ ወይ በሀሳቡ ከልጆቹ ጋር ተማክረው የያዟቸው ነገሮች አሉ ወይ? ከሆነስ ደግሞ ምን አይነት ነገሮች ናቸው? ልጆችን ወደ ተለያዩ የከፍተኛ ትምህርት ተቋማት እንዲህ ግጭት ያለባቸው አካባቢ ላለመላክ የሚያስወስኑት ውሳኔዎች ምንድን ናቸው? አሁን እንደሚታወቀው ው በመንግስትም ኦፊሻል በሆነው አንዳንድ ቦታዎች ስነትከፍል ይቻላል ለመላክ ወደ በተወሰኑ ወደ ኦሮሚያ አካባቢ ወለጋ አካባቢ ሁሉም ኦሮሚያ አይደለም፣ የተወሰኑ ኦሮሚያ አካባቢ ወደ ወለጋ አካባቢ የሚባል ቦታ አለ። አሁን በግጭት ምክንያት በሚታወቅ ምክንያት ምትቤቶች ያልተከፈቱባቸው የትግራይ ክልል አለ። እንዲህ እንዲህ አይነት ቦታዎች ላይ የአማራም ላይ ክልሉ ነው አልፎ አልፎ መደንድ በዚህ በአለው ወቅታዊ ችግር ያልተከፈቱባቸው የተወሰኑ ቦታዎች አሉ። በእነዚህ ቦታዎች ላይ ለመላክ እኔም ሆንኩ ሌላው ህዝብ የሚያስበው በዛ ይመስለኛል። እና በእኔ በኩል በእነዚህ ቦታዎች ላይ መላክ አስቸጋሪ ነው ወይም ደግሞ ጉዳት ያመጣል ብዬ ስለማስብ ከእነዚህ ቦታዎች ግን ንጹ ሴት ናቸው ወይም ደግሞ የሰጣቸው የተሟላ ነው የተባለው አካባቢ ግን ለመላክ ብዙ ችግር የለም እና በእነዚህ ላይ የተወሰነ ነው ማለት ነው። እንግዲህ በእንዲህ አይነት ሁኔታ ጊዜ የእኔ የሚወስነው ያ እነዚያ አካባቢ ቢደርስ ሌሎች ሁለተኛ አማራጭ ወስዳለው ማለት ነው። ወይ ወደ ሌላ ቦታ ሴፍ ወደ ሆነ ቦታ እጭት ወደማይከበትባቸው ቦታዎች እንዲዘዋወሩ ጥረት ላሄድ ይችላለን። ካልሆነ ደግሞ በግል ተቋማት መንግስት ይቻታል የተለያዩ ትግል ተቋማት ስላሉ በእነሱ እንዲማሩ ማድረግ ነው ያለኝ አስተያየት ማለት ነው። አመሰግናለሁ። ወይዘሮ አበባስ እንግዲህ በእርግጥ አንድ ልጅ ብቻ ናት ያለችኝ ብለዋል። እነዚህ አካባቢዎች ወይም ደግሞ ወደ ሌላ ክልል እንዳይልኩ ስጋት የፈጠረቦት ነገር ምንድን ነው? ቅድምም እንደተናገርኩት ብዙ ሰቆቃ አለ

ወላጅ ምክንያት ያስፈልጋል አይደለ? አንድ ቦታ ወደ አንድ ቦታ ለምን፣ ስለዚህ ስለዚህ ይህ እንደሆነ ነገር ስላለ ነው እንጂ ሌላ ምንም ነገር የለም። ይህ ወደፊታችን ያየነውን ነገር ስሚስል ነው ያጣቆን ነው እንጂ ለሌላ አይደለም። አዎ በእርግጥ ሁለት አይነት ነገሮች ናቸው። አሁን በዚህ ሰዓት ወላጆችን የሚያሰጓቸው አንደኛው ባለፉት አምስት ዓመታት የታዩ በዩኒቨርሲቲዎች ውስጥ ያሉ የተማሪዎች የእርስ በርስ ግጭት በተለያዩ በብሔር ሊሆን ይችላል የሚነሱ ግጭቶች ናቸው። ሁለተኛው ደግሞ እንዲሁ ደግሞ ግጭት ባለባቸው አካባቢዎች ያሉ የትምህርት ተቋማት የከፍተኛ ትምህርት ተቋማትም ጋር መላኩ ከአካባቢው ራሱ የሚያሰጋ አለ። እና ይበልጡን የሚያሳስባችሁ የትኛው ነው? ወይዘሮ አበባ ከርሶ ልጀምር ወይም መልኩ የሚያሳስበን ከብሔር ግጭት አኳያ ነው የሚፈሩት፣ ወይስ አካባቢው ላይ ጦርነት ያለባቸው ቦታዎች ናቸው ስጋት የሆኑበት? አንዱ ያው በሀገር ያለው ግጭቱ ነው። ሁለተኛ ደግሞ በብዙ በግጭቱ ምክንያት ብሔር ለብሔር ነው ትምህርት ቤት የሚያጋጫቸው እና ካአሁን በፊት ሞተውም ሬሳ መጥቶልን የቀበር ነው አለ ጓደኞች ወም የዘመዶች በራሱ የደሀ ቤተሰብ የተቀበሮት ነው።

ቀደም እንደጠቀስኩት ሁለት አይነት ግጭቶች ናቸው ያሉት። እርስን የሚያሰጋውት የትኛው ነው? ተማሪዎቹ ዩኒቨርሲቲ ውስጥ ገብተው እርስ በራሳቸው የሚጋጩት በተለያዩ ምክንያቶች የሚጋጩት እና ደም መፋሰሱ ነው ወይስ ደግሞ ጦርነት ባለባቸው ቦታዎች ወይም ደግሞ ግጭት ባለባቸው ቦታዎች ላይ ያሉ ዩኒቨርሲቲዎች መሆናቸው ነው? በአካባቢ ወይ ግጭት ያለባቸው አካባቢዎች መንግስትን በዛ በኩል አይመድብም። ኔ እስከሚገባ ድረስ የአካባቢያዊ ግጭት አለበት ጦርነት አለባቸው ወይም ደግሞ ኮንፍሊክት አለባቸው በሚባሉ አካባቢዎች መንግስትን እነዛን ነገሮች ሬዲያ አድርግም አይመድብም። ብዙ ጊዜ የሚያጋጥሙት ሰውም የሚሰራ ሁላችንም እንትን የምንለው በተለይ በነበሩበት ከሶስት ከአራት አመት በፊት በቅርቡም የአንድ ሁለት ሶስት አመት በፊት ዩኒቨርሲቲ ውስጥ ካምፓስ ውስጥ በሚደረጉ አላስፈላጊ ፈላጊ ከአንዱ ከአንዱ አካባቢ እንደ ብሄርን ልንሆ እንችላለን ሃይማኖታዊ ይዘት ሊኖረው ይችላል። እንዲህ ዓይነት ነገሮች በጥቃቅን ነገሮች እርስ በርስ ተማሪዎች በመጡበት አካባቢ የሚጋጭት ነው። ለእኔ የሚያሳስበን እነዛ ናቸው። በዩኒቨርሲቲ ውስጥ በሚደረጉ አላስፈላጊ ነው። በአብዛኛው አውቅብን ግጭት ኦፊሻል በሆነ ወይም በሚታወቅ ግጭት አካባቢ ካልሆነ በስተቀር ከተማሪ ግቢ ውጪ ያሉት የህብረተሰብ ክፍል የትኛውም አካባቢ ቢሆን ህብረተሰቡ በእንደዚያ አይነት ነገር አስቸጋሪ ወይም ለግጭቱ ለልጆች ለተማሪዎች ችግር ፈጣሪ አይደለም። እንዲሆን ተፖርቲቭ ነው ደጋፍ ለጭ ነው የሚሆነው ብዙ ጊዜ የሚሆነው ችግሩ የሚፈጠረውም እዛው ካምፓስ ውስጥ ግቢ ውስጥ ነው እና ሁሉም ሰው የምንጠራው ወይም እንደ ወላጅ የምንጠራው ግቢ ውስጥ በሚፈጠሩ እርስ በርስ በተለያዩ ምክንያቶች በሚፈጠሩ ችግሮች ናቸው እና እኔ ከአካባቢው ይልቅ የዩኒቨርሲቲ ካምፓስ ውስጥ የሚፈጠረው ችግር ነው ብዙዎቻችን የሚያሳፍር ብዬና የማስበው ይህንም እምነት። አመሰግናለሁ አቶ ብርሃኑ። ወይዘሮ አበባ፣ እስቲ አሁን ደግሞ ስለ መፍትሄዎቹ እንነጋገር። መቼም ዘንድሮ ወላጆች የራሳቸውን ውሳኔ ወስነዋል፣ እንደየአመጣጡ ሁኔታዎችን ያስተናግዳሉ። ግን ይሄ ነገር ሁሌ ሊቀጥል አይችልም። ብዙ ወላጆች እርስ እንደገለጹት የግል ትምህርት ቤት ልጆቻቸውን የማስተማር አቅሙም የላቸውም። ከዛ አኳያ መፍትሄ ያስፈልጋል። ዘላቂ መፍትሄ ከመንግስትም ሊሆን ይችላል፣ ከከፍተኛ የትምህርት ተቋማት፣ ከወጣቶቹ፣ ከራሳቸው ከወላጆችም ምን መደረግ አለበት ይላሉ?

የሚለውን እንትንያ አቋቁምላቸው ማሩን በርስ ደርታ ጨንዝ ብዬላለ ግን የኛ ግጭት የሀገሩ ብቀት የታወቀ ነው። እዛ ገብተው የሚጋጭ ሰላም ተሸኝቶ ሰላም ከሌላቸው እዛ ብሄር ምናምን ከፍለው ከፍተው ከተጋጩ አንዱ ለመማር ለመማርና ለማደግ ይፈልጋል። አንዱ ደግሞ ወይም ዝም ብሎ ሊሆን ይችላል። ያንደዛ አይነቱን አይቶ ቢደላ ትንጅ ቆንጆ ነው ይላለት እና እንደ ዱሮ ቆንጆ ደረጃ ቆን ቆንጆ መንገድ አስተካክሎ መንግስት እንትን ቢል ቢማሩልን ደስ ይለናል። እኛ እዛው ገብተው አቅም እኮ ኖሮን አይደለም። አይለዩም በሞት ስንል ነው እኛ የምናስቀራቸው። ልጆቹ ደግሞ ለፍተን ለፍተን የሚሉ ናቸው። ልክ ናቸው። እና አላመት ከወረቀትና መከፍት ብቶ ጋር ተቃብቀው ዛሬ እዚህ ቦታ አትሄዱም። እኔ ማለቴ እኮ ይከብዳል በጣም ሞራሏ አይነሳልኛ። ግን ብዙ ነገሩ ሰው ያይቀን ብዙ ነገሩ ሚሷምን በትንሹ ይታቃዋለ። ያ ያንን ስንል ነው እንጂ እኮ መቅረቱ እኮ ፈልገ ነው አለ። አሁን ኑሮን እንደፈለግን ልናደርግላች ምን ቢደረግ ደህንነት ይሰማዎታል እርስዎ? እንግዲህ በቀጣይ ወይም ደግሞ ሌሎች እናቶች በቀጣይ ምን ቢደረግ ደህንነት ይሰማቸዋል? ሀገራቸው ሰላም ሆኖ ትምህርት ቤቶችን ሰላም እንደ ድሮ ተዘጋግቶ ትምህርታቸውን እንዲማሩ ልንደስ ብለነው እንደም በናትነት ከሰላም ሄደው ስልክ ስራ ሆኖ ስልክ እኮ እንደ መገናኘት ነው። በጆሮ ቢደማመጥም በአይነ እንደታየኝ ነው። ከስልክ አቅም የማይኖርበት አካባቢ ይኖራ ያ ቀፍቶ እንግዲህ ምን ይሆናል። ወላጅ እንደኔ ከሆነ ቤት ውስጥ አልጫምቶ ምን አንድ ጀለቅ ማለት መንግስት ተቋቁሞ ያንም ቢያረጋጋና ጥሩ ትምህርት ቢጀምር ቆንጆ ነው። ለሀገርም እንደ ብሔር መንግስትም እንደ ህዝብም እጀነምለው ያን ተስፋ አድርገው የሚጠብቁት። እሺ አመሰግናለሁ ወይዘሮ አበባ። አቶ ብርሃኑስ መፍትሄ ይሆናል የሚሉት ምንድን ነው? ከወላጆችም ከተማሪዎችም ከመንግስትም እንግዲህ የአንበሳውን ድርሻ መውሰድ ያለበት መንግስት ነው። የዛን አካባቢ ጸጥታ ማስተካከል እንዲህ በምናወራው ቀን ቀላል ባይሆንም የዛን አካባቢ ለተማሪዎች ለመማር ለአስተማሪ ማስተማሩም እች ሁኔታዎችን መፍጠር የመንግስት ድርሻ የሆነ ጸጥታ በመንግስት ስለሆነ፣ ከዛ ቀጥሎ ያለው የዩኒቨርሲቲው ማህበረሰብ ካምፓሱ ነው። እሱም በተመሳሳይ የካምፓሱን የተማሪዎችን ደህንነት የማስጠበቅ ኃላፊነት ይኖርበታል። ኢኳል ኢምፖርታንት የሚኩል ደግሞ የሚሆነው ወላጆች ናቸው። አሁን ወላጆች እኛ ያስተማርናቸው ልጆች ምን አይነት ተማሪዎች ናቸው ወደ ዩኒቨርሲቲ ካምፓስ የሚሄዱት? ጸጥታ ሰላም መማር በሰላም መማር፣ ሰላም ፍቅር ማስተማር የእያንዳንዳችን ኃላፊነት ነው። ሴት ብቻ አይደለም። ትልቅ ብዙ አማራጮች አሉ ልጅ ሊያድጉባቸው ሴት አለ ወላጅ አንድ ትልቅ ነው። የእምነት ተቋማት አሉ። በእነዚህ አይነት ሁሉ እነዚህ ሳያልፍ ሳይነካ የሚያልፍ ተማሪ የለም። ከአንዱ ሁሉ የወላጆችም ትልቅ ድርሻ አለበት። ግጭቶች በተለያዩ ምክንያቶች ሊመሰል በተራ ነገር መጋጨት ይቻላል። ግን አንደኛው ግጭትን እንዴት ኦቨርካም እንደሚደረግም ማስተማር ይኖርብናል። መማር አለባቸው። አንዱ ደስቶ ሊመጣ ያኛው ሌላው እንዴት ቶለሬት አድርጎ ወይም ተቋቁሞ ግጭትን አላስፈላጊ መሰረትን መቋቋም እንደሚችል ማስተማር በትለን ቦላ ማነት የወላጆች ኃላፊነት እና እንደዚህ አይነት ሲተጋገዝ ነው። ምንም እንኳን ትልቁን ነገር መንግስት ላይ እንድንጥለውም የወላጆችም ኃላፊነት ትልቅ ኃላፊነት ዘዶ ሲማሩ አንድ አካባቢ ለምሳሌ የምኖርበት አካባቢ እዚህ እዚህ ተምሮ አይስኩሉ ምን ጨርሶ እዚህ ዩኒቨርስቲ ከሚማር ሌላ ቦታ ቢሄድ አካባቢን ኤክስፕሎር ያደርጋል ወይም ቱሪዝም ነው። በርካታ ነገሮችን አካባቢ ይማራል። የዛም አካባቢ ባህል ምን እንደሆነ ራሱ በርቀት የሚሰማውን ነገር የዛ አካባቢ ነዋሪ ምን አይነት ሰው እንደሆነ ብዙ ነገሮችን የሚማርባቸው አማር እንደውም ጥሩ ነገሮች ቢሆን ሰዎች እኔም በሚማርበት በነበረበት ሰዓት አሁንም ብዙዎችን ወል ልጆች ከሌላ ቦታ ከተማሩበት ውጭ ሄደ መማርን ይፈልጋል። እነዚህ ነገሮች እስካ እንትን እስካለ እስካሁን ድረስ እና አንድዱ ከአንድዱ ሲሄድ ሲቀያየር ነው። ብዙ ነገሮችን እንደ ሀገርም ሀሳቦች የምንለዋወጠው እንደ ሀገር የምናየው አንድን አካባቢ ሌብል አናረግም፣ ወይም ዝም ብለን እንዲህ አይነት ነው የሚል ነገር ሁሉ እናጣለን። እዛ ቦታ ስንሄድ የምናየው ተለየ ሊሆን ይችላል እና ወላጆችን ወደዛ እንዲሄዱ ተምረው ችግሮችን ኦቨርካም አድርገው እንዲማሩ ማድረግም ጥሩ ይመስለኛል በእኔ አመለካከት ወይም አስተያየት ልጆች ከቤተሰቦቻቸው ብቻቸውን ጊዜ እንዲኖሩ ማድረግም ይሄ ለወደፊት ህይወታቸው ከሌላ ቦታ አርቀው እንዳይማሩ ኮንፊደንስ ወይም ደግሞ ሌሎችም ኤንቫይሮንመንት ተቋቁመው እንዳይቀጥሉ አልፈቅድላቸውም። ከዚህ ነው ከዩኒቨርሲቲ ነው መለመድ መለማመድ ያለባቸው የሚል እምነት ያለኝ፣ እውነት ነው። አቶ ብርሃኑ እጅግ አመሰግናለሁ። ያለኝ ሰዓት ተጠናቋል። ሁለታችሁም እንግዶቼ ወይዘሮ አበባ ዘነበ ከድሬዳዋ የሴት ልጅ እናት ናቸው። አቶ ብርሃኑ መላክ ከባህር ዳር የወንድ ልጅ አባት ናቸው። ስለ ውይይታችንና ስለነበረን ሰዓት ቆይታ እጅግ አብዝቼ አመሰግናለሁ። እሺ፣ ደህና አምሹ። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የጋቢና ቤ መሰናዶ ይቀጥላል። በደቡብ አፍሪካ በኢትዮጵያ መንግስትና በትግራይ ክልል አመራሮች መካከል ለመጀመሪያ ጊዜ እየተካሄደ ያለው የሰላም ንግግር ሁለት ዓመት ለሚጠጋ ጊዜ የዘለቀው ጦርነት እንደሚቆም ተስፋ አጭሯል። ወደ ውይይቱም ሆነ ወደ ትግራይ ክልል ምንም አይነት የመገናኛ ብዙሀን እንዲገባ ባይፈቀድም በደቡብ አፍሪካ የሚኖሩ ኢትዮጵያውያን ማህበረሰብ ከፍተኛ እልቂት ያስከተለው ግጭትን ማስቆም የሚችል ስምምነት ላይ እንደሚደረስ ተስፋ ያደርጋሉ። በደቡብ አፍሪካ የምትገኘው ዘጋቢያችን ሊንዳ ጌፍታሽ ያሰናዳችውን ዘገባ ስመኝሽ የቆየ እንደሚከተለው ታቀርብልናለች። ጆሃንስበርግ በሚገኘው ንግስት ሳባ የኢትዮጵያን ምግብ ቤት የፖለቲካ ልዩነት ሳይለይ ሰዎች ምግብ ይመገባሉ፣ ባህላቸውንም ያወድሳሉ። ከሁለት ዓመት በፊት በኢትዮጵያ መንግስትና በህወሀት መካከል በሰሜን ኢትዮጵያ የእርስ በርስ ጦርነቱ ሲቀሰቀስ የምግብ ቤቱ ባለቤት የሆነው ወንዱ ተስፋዬ ከባድ ድንጋጤ እንደፈጠረበት ይናገራል። ያልጠበቅኩት ክስተት ነበር። ይሁን እንጂ እየጦርነት ማብቂያ እንደሚበጅለት ተስፋ አድርጋለሁ። እናም በሀገሪቱ ሰላም እንደሚሰፍን አምናለሁ። የተባበሩት መንግስታት ድርጅት በጦርነቱ ሳቢያ ቁጥሩ ከአምስት ነጥብ ሁለት ሚሊየን በላይ የሚሆን ህዝብ ለረሃብ መጋለጡን ሲያስታውቅ ጦርነቱ እንዲቆም በሚል የዓለም አቀፉ ማህበረሰብ የሚያደርገው ግፊት በከፍተኛ ደረጃ ጨምሯል። በአፍሪካ ህብረት መሪነት በሁለቱ ተፋላሚ ወገኖች መካከል የሚደረገው የሰላም ንግግር ባለፈው ሳምንት በደቡብ አፍሪካ ጀምሯል። የሰላም ንግግሩ ለጦርነቱ ማብቂያ ሊበጅ ይችላል የሚለው እይታ ተስፋይን ጨምሮ በውጭ በሚኖሩ በርካታ ኢትዮጵያውያን ዘንድ ተስፋ አሳድሯል። አሁን የምጠብቀው በኢትዮጵያ ላለው ሁኔታ ለሀገሪቱ ሲባል አንዳች የሰላም ስምምነት እንዲደረስ ነው። እዚህ ደቡብ አፍሪካ በእርግጥ በጣም ትልቅ የኢትዮጵያ ማህበረሰብ አለ። በአንጻሩ የአፍሪካ ህብረትም በዚህ ጉዳይ ላይ ብዙ ተሳትፎ እያደረገ ነው። በዌስተርን ኬፕ ዩኒቨርሲቲ እንደሚያስተምሩት ናምህላ ማትሻንዳ ያሉ የፖለቲካ ተንታኞች በሀገሪቱ ለሚከሰቱ ግጭቶች አፍሪካ መር መፍትሔ ይበጃል በሚለው ይስማማሉ። እኔ እንደሚመስለኝ ሌሎች የቀጠናው ኃይሎች ሲገቡበት የሀገር ውስጥ ግጭት መሆኑ ያቆመ ይመስለኛል። በጦርነቱ መጀመሪያ ሰሞን በሺዎች የሚቆጠሩ ስደተኞች ወደ ጎረቤት ሀገር ሱዳን ሲሰደዱ ተመልክተናል። ያ በራሱ ግጭቱን የቀጠናው ግጭት ያደርገዋል። ምክንያቱም ሱዳኖችም ገብተውበታልና። ኢዮብ ብስራት እንደ አውሮፓያን የዘመን አቆጣጠር በ2002 ዓ.ም አገሩን ጥሎ ወደ ደቡብ አፍሪካ እንዲኮበልል እና የንግድ ስራውን ከዚያ እንዲጀምር ያደረገው በኢትዮጵያ የነበረው ያለመረጋጋት አንዱ መሆኑን ይናገራል። ይህ የአሁኑን የግጭት ሁኔታ መከታተል ለእርሱ በእጅጉ አዳጋች እንደነበር የሚናገረው እዮም ካለበት ብዙም ባልረቃ ስፍራ እየተካሄደ ያለው የሰላም ንግግር ሲሰማ ጭንቀቱ ቀለል እንዳለለት ያስረዳል። ደቡብ አፍሪካ በተቀሩት የአፍሪካ ሀገሮች ላይ ተጽዕኖ የማሳደር አቅም አላት። በመሆኑም የሰላም ንግግሩ እዚህ በመደረጉ አንዳች መልካም ውጤት ያስገኝ ይሆናል ብዬ አምናለሁ። እናም ይህ ትክክለኛው ቦታ ነው ብዬ አምናለሁ። ይህን ንግግር ለማስተናገድ ከደቡብ አፍሪካ የተሻለ ሌላ ሀገር አይታየኝም። እንደ ማትሻንዳ ያሉ ባለሙያዎች ግን በመካሄድ ላይ ያሉት ንግግሮች ሰላምን ለማምጣት ለሚደረገው ረጅም ሂደት የመጀመሪያው እርምጃ ብቻ መሆኑን ያስጠነቅቃሉ። እንደሚመስለኝ ይሄ ስብሰባ እንዴት ድርድሩ ግጭቱን እንደሚያስቆም ሳይሆን በምን ላይ መደራደር እንዳለባቸው ለመስማማት ነው። ሁለቱም ወገኖች በአስቸኳይ ግጭቱን ለማቆም ወደ ትግራይ ያላቋረጠ እርዳታ እንዲገባና በመሳሰሉት እንዲስማሙ ለማድረግ እነዚህ መሰረታዊ ነገሮች ብቻ ናቸው። እስካሁን ስለ ንግግሩ ምንም አይነት መረጃ አልተሰጠም። ይህ ማለት ለጊዜው በሀገር ውስጥም ሆነ በውጭ ሆነው የሰላም አዋጅ መስማት የሚመኙ ኢትዮጵያውያን መጠበቅ አለባቸው። በመቀጠል ደግሞ የምንሻገረው ወደ ኬንያ ነው። የኬንያ መንግስት የዘረመል የተሻሻሉ ቅይር ዘሮችን በተመለከተ የጣለውን ሕግ ካሻሻለ በኋላ የሀገሪቱ ሙዚየሞችና አጋሮች የሀገር በቀል ዘሮችን በመንከባከብና በማስተዋወቅ ላይ ይገኛሉ። ሙዚየሞቹ ሀገር በቀልና ተፈጥሯዊ ዘሮች በተለይም ደግሞ በልውጥ ዘር ወይም ደግሞ ጄሞ በተሰኙ ቅይጥ ዘሮች እየተተኩና እየጠፉ ይገኛሉ ሲሉ አስጠንቅቀዋል። የቪክቶሪያ አሙንጋ ዘገባ ቀጥሎ ይቀርባል። በኬንያ በዘረመል የተሻሻሉ እፅዋትና እንስሳት ላይ የተጣለው እገዳ ከተነሳ በኋላ ቤተመዘክሮችና ገበሬዎች በተፈጥሮ የሚገኙትን የእህል ዘሮች ጠብቆ ለማቆየትና ለማስተዋወቅ በመረባረብ ላይ ናቸው። ቀጠናው በከፋ ድርቅ ተመቶ ባለበት በዚህ ወቅት መንግስትና አንዳንድ ገበሬዎች የተሻለ ምርት ይሰጠናል ባሉትና በዘረመል በተዳቀሉት የእህል ዘሮች የተነሳ በተፈጥሮ የሚገኙ ዘሮች አደጋ ላይ ናቸው ሲል ቤተመዘክሩ ስጋቱን ይገልጻል። በኬንያ ብሔራዊ ቤተመዘክር በቅርቡ በተካሄደ አውደ ርዕይ ላይ ከተሳተፉት ውስጥ በርካቶቹ ገበሬዎች ሲሆኑ ልዩ ልዩ በተፈጥሮ የሚገኙ የእህል ዘሮችን ለእይታ አቅርበዋል። አዘጋጆቹ እንደሚሉት አውደ ርዕዩ የተሰናዳው እንደ በቆሎ ያሉና በዘረመል የተዳቀሉ የእህል ዘሮች ተቀባይነታቸው እያደገ በመጣበት ወቅት ሀገር በቀል ዝርያዎች መኖራቸውን ለማስተዋወቅ ነው። ፓትሪክ ማውንዱ በቤተ መዘክሩ ተመራማሪ ናቸው። በቆሎ በኬንያ አዘውትረን የምንመገበው የምግብ አይነት ነው። በተፈጥሮ የሚገኝ የበቆሎ ዘር ነው ያለን ቢጫ፣ ጥቁር፣ አንዳንዴም ሰማያዊ ሁሉም አይነት ቀለም ያለው በቆሎ አለን። ባህላቸውን ጠብቀው ባቆዩ ማህበረሰቦች ውስጥ ታገኘዋለሽ። ከአንድ ወር ገደማ በፊት የኬንያ መንግስት በዘረመል በተዳቀሉ ዘሮች ላይ የተጣለውን የአስር ዓመት እገዳ አንስቷል። በአካባቢው ያለው ድርቅ የምግብ ዋስትናን አደጋ ላይ በመጣሉ እገዳውን ማንሳቱ ምርትን ለማሳደግና የምግብ ዋስትናን ለማረጋጋት ይረዳል ብሎ ተስፋ ያደርጋል። የአገር ውስጥ የተፈጥሮ ዘሮችን የሚደግፉት በበኩላቸው እገዳውን ማንሳቱ የዘሮችን መደበላለቅ ስለሚያስከትል ለዘመናት የነበሩትን የተፈጥሮ ዘሮች እንዲጠፉ ያደርጋል ባይ ናቸው። አን ማይና በኬንያ የብዝሃ ሕይወትና የሕይወት ደህንነት ማህበር አስተባባሪ ናቸው። በኬንያ አነስተኛ አምራች የሆኑ ገበሬዎች በትናንሽ መሬት ላይ ነው የሚያመርቱት። በተለይ በቆሎን የተመለከትን እንደሆነ የእርክበ ብናኝ ዝውውር አለ ገበሬዎቹ ከአካባቢያቸው ውጭ ያለው እርክበ ብናኝ ወደ እነርሱ ማሳ መምጣቱን መከላከል አይችሉም በዚህም የተነሳ ባለስልጣናት ገበሬዎቹ ሀገር በቀል ዘሮችን እንዲጠብቁ በማበረታት ላይ ናቸው ሳሙኤል ድሪቱ ሁለት መቶ ከሚሆኑትና በፕሮግራሙ ከታቀፉት ገበሬዎች አንዱ ናቸው ከአምስት መቶ በላይ የሚሆኑ የተለያዩ ዝርያዎችን በማሳቸው በመንከባከብ ላይ ይገኛሉ ለእርሳቸው የምግብ ጥራት በዘረመል በማዳቀል ከሚገኘው የምርት መጨመር ይበልጥባቸዋል። የምግብ ዋስትና ማለት ምግብ አለሽ፣ ነገር ግን የት እንደተመረተ አታውቂም። በምግብ ተመልካቾቻችን የማክሰኞ ምሽት መሰናዷችን እዚህ ላይ ተጠናቀቀ። ስናስተናግዳችሁ የምሸነው ኤደን ገረመው፣ መሰናዷን የመራው ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን ነበር። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቢያ ማሪክ ላይ ለጋቢና ብያላችሁ አድርሱን። የዛሬን እዚ ላይ